የተባበሩት መንግስታት ድርጅት ሰሞኑን ባወጣው ዘገባ እንዳመለከተው በዲሞክራቲክ ኮንጎ ምዕራባዊ አቅጣጫ አራት ቦታዎች ባለፈው ዓመት ከታህሳስ 16 እስከ 18 ባሉት ቀናት ብቻ በጎሳ መሪዎች የታቀደ የእርስ በርስ ጥቃትና እልቂት መፈጸሙን አጣርቷል። ይህ እልቂት በሰው ልጆች ላይ የተፈጸመ ወንጀል ነው ሲልም ድርጅቱ ገልጿል። የድርጅቱ የሰብአዊ መብት ኮሚሽን ኃላፊ ሚሼል ባችሌት እንደገለጹት ግጭቱ ከተቀሰቀሰባቸው አራት ቦታዎች ውስጥ በሶስቱ ማጣራት አድርጓል። በዚህም በጥቃቱ ከ500 በላይ ሰዎች መገደላቸውን አረጋግጧል። በዩንቢ ከተማ ውስጥ ቦንጌንዴና አንኮሎ መንደሮች ቢያንስ 535 ወንዶች፣ ሴቶችና ህጻናት መገደላቸውንና ሌሎች 111 ሰዎች ደግሞ መጎዳታቸውን ማረጋገጥ ችለናል። ይህ አሀዝ ዝቅተኛ ነው። የተወሰኑ አስከሬኖች ወደ ኮንጎ ወንዝ በመወርወራቸው የሟቾች ቁጥር ከዚህ በላይ ሊጨምር ይችላል ተብሎ ይታመናል። የድርጅቱ የምርመራ ቡድን ናባዚ በተባለው ቦታ ማጣራት ያላደረገ በመሆኑ የሟቾችና የጠፉ ሰዎች ቁጥር ሊያሻቅብ ይችላል የሚል ግምት መኖሩን ኃላፊው አመልክተዋል። የተባበሩት መንግስታት ድርጅት የዲሞክራቲክ ኮንጎ የሰብአዊ መብት ቢሮ በበኩሉ ከታማኝ ምንጮች አገኘሁት ባለው መረጃ መሰረት በባናኑና በቲንዲጉ ሰዎች መካከል በተደረገ የተኩስ ልውውጥ ከዘጠኝ መቶ በላይ ሰዎች መሞታቸውን ገልጿል። እንደ ተባበሩት መንግስታት ድርጅት ዘገባ ማጣራቱ በተደረገባቸው ቦታዎች ቦታዎች ሃምሳ የጅምላ መቃብሮች ተገኝተዋል። ግድያው ለማምለጥ ጊዜ በማይሰጥ ሁኔታ በፍጥነት የተካሄደ እና ዘግናኝ እንደነበርም በሪፖርቱ በዝርዝር መቀመጡን ኃላፊዋ ገልጸዋል። ዘገባው የሁለት ዓመት ልጅ ወደ ፍሳሽ ማጠራቀሚያ መወርወርን አንዲት እናት ልጇ አንገቱ ከተቀላ ባለቤቷም ከተገደለ በኋላ በአስከፊ ሁኔታ መደፈሯን ጨምሮ የተፈጸሙ አሰቃቂ ጥቃቶችን ሰንዷል። በአንዳንድ ሁኔታዎች የዓይን እማኞች የኮንጎን ወንዝ ለማቋረጥ ሲሞክሩ በርካቶች መገደላቸውን ሌሎች ከነ ህይወታቸው መቃጠላቸውን ገልጸዋል። ከቃጠሎ በህይወት የተረፉትም ከፍተኛ የአካል ጉዳት ደርሶባቸዋል። and some survivors had serious burn injuries. በጎሳዎቹ መካከል እርቅ ለማውረድ በድርጊቱ የሚጠየቅ አካል መኖር አለበትም ብለዋል። ግጭቱ በተቀሰቀሰበት አካባቢ የሚገኙ የመንግስት ባለስልጣናትም ህዝቡን ከአደጋ መከላከል ባለመቻላቸው ተወቃሾች መሆናቸውን ተናግረዋል። ሁከቱ የተቀነባበረው ጥቃቱን የሚከላከል የመንግስት እርምጃ በሌለበት ነው። አካባቢያዊ ባለስልጣናት የህዝቡን ደህንነት የመጠበቅ ኃላፊነታቸውን ሳይወጡ ቀርተዋል። በወቅቱ ውጥረቶች እየጨመሩ መሄዳቸውን የሚጠቁሙ ምልክቶች ቢኖሩምና የሁከት ስጋት ቢያይልም ከጥቃቶቹ በፊት የጸጥታ ሁኔታውን ለማጠናከር እርምጃ አልተወሰደም። ዘገባው በተለይ ሁከት ሊያገረሽ እንደሚችል ያስጠነቅቃል። of the risk of renewed violence. ባለፈው ታሳስ በኮንጎ ምዕራባዊ ክፍል የተቀሰቀሰው ግጭት መነሻው የአንድ ጎሳ አባላት በሌላኛው የጎሳ መሪ ላይ ጥቃት ለመሰንዘር ሞክረዋል በሚል ሲሆን፣ በግጭቱ 190 የሚሆኑ ሰዎች ከቤት ንብረታቸው ተፈናቅለዋል፣ 160000 ሰዎች ደግሞ ከሀገር መሰደዳቸውን የተባበሩት መንግስታት ድርጅት ዘገባ ያመለክታል።